የወጣቶች አለም በየዓመቱ በጎርጎሮሲያዊው የካቲት 13 ቀን የዓለም ሬዲዮ ቀን ይከበራል። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ ከጎርጎሮሲያዊ 2012 አንስቶ የዓለም ሬዲዮ ቀንን በተለያዩ መሪ ቃላት ያከብራል። የዘንድሮ መረጃ መስጫ አዝናኝና አስተማሪ ምዕተ ዓመት የሚል ትርጓሜ ያለው መሪ ቃል አለው። And I still in wood here with that which I am, the big redder land guides my hands to the radio. Where would I be in times like these without the songs of redder rose? ሁለተኛው መት ዓመቱ ላይ የሚገኘው ሬዲዮ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ከተመዘገበ 79 ዓመት ሆነው የተለያዩ ሀገራት ጋዜጠኞች ተቋማትና ግለሰቦች ወርልድ ራዲዮ ዴይ የሚለውን ሃሽታግ በመጠቀም ሬዲዮ ምን ያህል ጠቃሚ ነገር እንደሆነ በኤክስ ማህበራዊ መገናኛ ዘዴ ገጻቸው ላይ አጋርተዋል። ለአብነት ያህል ሬዲዮ ለህዝብ አገልግሎት ለመስጠት የአደጋ ጊዜ ማስጠንቀቂያዎችን ለማስተላለፍና ለማህበረሰብ ተሳትፎ ወሳኝ መሳሪያ ሆኖ ቆይቷል ሲል የደቡብ አፍሪቃ መንግስት ገጽ ሬዲዮን አወድሷል። የተለያዩ ሀገራት ጋዜጠኞች ደግሞ በስራ ቦታ ሆነው የሚያሳዩ ቪዲዮዎችንና ምስሎችን አጋርተዋል። ታውል ፎቶግራፊ የተባለ የዩጋንዳ የኤክስ ተጠቃሚ በኮቪድ-19 ወረርሽኝ ወቅት የመማሪያ ክፍሎች ጸጥ ረጭ ሲሉ፣ ሬዲዮ ግን ትምህርት ቀጥሏል። በዩጋንዳ የትምህርት ፕሮግራም አማካኝነት ልጆች በጣም ከባድ በነበረበት ወቅትም ከቤት ሆነው መማር ችለዋል የሚል አስተያየት ጽፏል። በጀርመን በመጻሩ ጂኤፍኬ የተሰኘው ትልቁ የገበያ ጥናት ተቋም በቅርቡ ባደረገው ጥናት መሰረት ጀርመን ውስጥ ከ10 ሰዎች ዘጠኙ ሬዲዮ ይከታተላሉ። በመጠይቁ ከተሳተፉት ሁለት ሶስተኛ የሚሆኑት ደግሞ በኢንተርኔት የሚያስተላልፉ ጣቢያዎችንም ጭምር ይከታተላሉ። በጀርመን የመጀመሪያው ሬዲዮ ጣቢያ ከተከፈተ 102 ዓመት የሆነው ሲሆን በኢትዮጵያ ደግሞ ሬዲዮ 89 ዓመታት ሞላው ስራ ሞር የሰራሽ ለማዳመጥ ሬዲዮ ከሌላው የተሻለ ነው። ከቲቪ ፕሮግራም እንዲሁም ዩቲዩብ ፕሮግራም ሞር ሬዲዮ በስራ ላይ ያሉ ስለሚመስል እንዲሁም አቀራረቡ ይዘቱ ደስ ይለኝና የመረጃ ጥራቱን ስለምተማመንበት ነው ማዳመጡ፣ ይላል የሀያ አምስት አመት ወጣት ፍስሐ የሀገር ውስጥና የውጭ ሀገር የሬዲዮ ጣቢያዎችን ይከታትላል። የሀያ ስድስት አመቱ አሌክስም ቢሆን እንዲሁ ሬዲዮ እንደውም በጣም መከታተል የሚወጡ አሁን መስለ መናገር እኔ ቲቪ ምናምን ነገር አልከታተልም። ማለት የሶሻል ሚዲያውም አለ አሁን ግን የትሬንድ ት ነው ሬዲዮ ነው። ሬዲዮ በጣም የምከታተለው። እንዴት ነው የምትከታተለው? በቀጥታ ሲሰራጭ ነው ወይስ በኦንላይን የሚያስተላልፉትን ነው? እንዴት ነው ሬዲዮ የምትከታተለው? በፊት ላይ አሁን ተማሪ እያለሁኝ ቀጥታ ስርጭታቸውን ሬድዮ ይዤ ቁጭ ብዬ ነበረ የምሰማው ከአያቴ ጋር አሁን ግን ያው ያለው እዚህ ሶሻል ሚዲያ እንትን ላይ ስለሆነ በዛ በኩል አሁን አክሰስ የማደርገው ሬድዮ ድርጅት። እንደው ያለ ሬዲዮ መኖር ይቻላል ብለ ታስባለህ? አሁን አጠቃላይ የኔ እይታ የሚሆነው እንደው ከዚህ ከመኖር ካለመኖር ጋር ሳይሆን የነበረው ትሬንድ ማለት በፊት አሁን ሬዲዮ አሁን ላይ እየቀነሰ እየቀነሰ መጥተዋል ከዚህ ከሶሻል ሚዲያ መምጣት ጋር ተያይዞ ማለት ነው። ያ ቢሆንም ግን አሁን እንደኔ አይነት ወጣቶች በጣም ሬዲዮ የሚቀርቡ ወጣቶች ስቲል ሬዲዮን ያዳምጣሉ። መረጃዎችን ከሬዲዮ ውስጥ ያሉ በተለይ ፖድካስት በመባል የሚታወቀው ስርጭት ተጠቃሚዎች ቁጥር በዓለም አቀፍ ደረጃ እየጨመረ መጥቷል። ይህ በተለይ በጀርመን እድሜያቸው ከ18 እስከ 29 ባሉ ወጣቶች ዘንድ ተመራጭ ነው። ከአስሩ ስምንቱ ፖድካስት ያዳምጣሉ። ይህም በፈለጉበት ጊዜና ቦታ ዘገባዎቹን ለመከታተል ያስችላቸዋል። ሶስት አራተኛ የሚሆኑት በቤታቸውና መኪና ውስጥ ሆነው ሬዲዮ ይከታተላሉ። ከአንድ ሺህ በላይ ሰዎች በተሳተፉበት የጀርመን መጠይቅ እድሜያቸው ከአስር እስከ ሰባ አራት የሚሆኑ ሰዎች ተሳትፏል። ከነዚህም ሰማንያ በመቶ ያህሉ በቤታቸውም ሆነ ሆነ በጉዞ ላይ ሳሉ በዘመናዊ ወይም ስማርት ስልካቸው ሬዲዮ ይከታተላሉ። ኢትዮጵያዊው ወጣት ክብሩም ሰላሳ ሁለት ዓመቱ ነው። እሱ ከሬዲዮ ይልቅ ስልኩን ይመርጣል። ትረካ ስለ ቦታዎች እንደዚህ ስላለው ብቻ በቃ የሆነ ኮንቨርዜሽን ምናምን አለ። እንደዛ በጣም ወጣቶች ምን መከታተል ያዘወትራሉ? እንደ ጀርመን ወጣቶች ከሆነ እንደ ቅደም ተከተላቸው ሙዚቃ፣ የአየር ጸባይ ትንበያን እንዲሁም የአካባቢና ዓለም አቀፋዊ ዜናዎችን መከታተል ያዘወትራሉ። ኢትዮጵያውያን ወጣቶችስ? ፍስሐ አሌክስ እና ክብሩም በቅደም ተከተል እንዲህ ይላሉ። ወቅታዊ የአገር ሁኔታ ሲኖር፣ የአየር ትንበያ። ወቅታዊ የአገሪቷ ሁኔታ ማለት ከፖለቲካው ነው የሚመደበው። የአየር ትንበያ እንዲሁም የምጣኔ ሀብት ምናምናን ሲኖር እሱን እከታተላለሁ። ቢዝነስ ርዕሰ ጉዳዮችን። እሺ፣ መጀመሪያ ላይ እነዚህ አርቲስቲክ የሆኑ ነገሮች ጥበባ የሆኑ ነገሮችን ነው በደንብ ትኩረት ሰጥቼ የምከታተለው ማለት ነው። ከዛ በመቀጠል ደግሞ የፖለቲካ ይዘት ያላቸው ነገሮች በጣም እከታተላለሁኝ ማለት ሀገራዊ የሚሆኑ ዓለም አቀፍ የሆኑ እውነቶችን ወቅታዊ ሆኑ የሆኑ ጉዳዮችን ሬቪ ለመስማት በጣም አተኩሬ ይሰማለው ማለት ነው። በዛ ታክሲ ታክሲ ውስጥ ያው ከመንገድ መንገድ ሲሄድ ታክሲ ውስጥ ሲሆን እንደዚህ ይሰማለሁ። በቤትስ ቤት እንኳን አልፎ አልፎ ካልሆነ ዴይሊ ብዙ እንትን አይደለም ዩቲብ ላይ ወይም ደግሞ እንደዚህ ስልኬ ላይ ምናምን ጋደም ስኪ ምናምን ካልሆነ አልከፍትም። አብዱ ሀያ ስምንት አመቱ ነው። ካለፉት አምስትና ስድስት ዓመታት አንስቶ ሬዲዮ ስራዬ ብዬ አልከታተለም ይላል መረጃዎችን የሚፈልገው ማህበራዊ መገናኛ ዘዴዎች ላይ እንደሆነ ነግሮናል። አሁን ኦልሬዲ ወደ ሶሻል ሚዲያ ገብተናል ሶሻል ሚዲያ የምንከታተለው በኢንተርኔት በቪዲዮ ምስሎችን፣ ተንቀሳቃሽ ምስሎችን አንጠቀም። ኢንተርኔት ውድ ስለሆነ ጽሁፍ ብቻ ማነበው ነው። አብዛኛው መውጣት በዚህ ሁኔታ ላይ ያለ ይመስለኛል። ስራዬ ብለህ ሬድዮ አልከፍትም ጨርሶ ነው የምትለኝ? አልከፍትም ነው። ሬዲዮ የመከታተል ባህሉ አሁን ጠፍቷል። አሁን እኔ ያለሁት አማራ ክልል ባቲ ከተማ ነው። እንዲያው ባቲ ከተማ ላይ አሁን ቢፈለግ ሬዲዮ በገበያ ላይ እንኳን እየጠፋ ይመስለኛል። አሁን የሚሸጥ ራሱ ለምን ወጣቱ በተለይ ከተማ አካባቢ ያለው ወጣት ሬዲዮ ምን ማንም ይዞ አላየሁም። አሁን ሬዲዮ እንኳን ያየ ሰው በጣም ቆይቻለሁ። ኤፍኤም መኪና ውስጥ፣ ታክሲ ውስጥ አልፎ አልፎ ይከፈታል። ከዛ ውጭ ቢከፈት እንኳን ራሱ ሰውን ስልኩ ላይ አፍጡር የሚወጥ ፍስሐ ግን ሬዲዮ አሁንም ለኢትዮጵያ ትልቅ ሚና አለው ይላል። ፋይዳው በጣም የጎላ ነው። አገርታ ውስጥ ኖር ከሌላው የሚዲያ አማራጭ እሱ በጣም ተደራሽ ነው። አብዛኛው ሰሩ ሬዲዮ ተጠቃሚ ነው በተለይ ወደ ገጠር ክፍል መብራት ተደራሽ ማሆንበት አካባቢ አብዛኛው ሰው ተጠቃሚ ነው ማለት ይቻላል። ከተማ ምስ ሆ ፋሲሊቲ የቴሌቪዥን ፋሲሊቲ የሌለው ሰው የሚጠቀመው ሬዲዮ ነው። የሰላሳ አምስት ዓመቱ ሀሰንም ቢሆን የፍሳህን ሀሳብ ይጋራል። ይከታተላለሁ በደንብ ነው የምከታተለው ይ በአብዛኛው የምከታተለው አገራዊ የሆኑ እና በቃ በአጠቃላይ ስለ ፖለቲካ ፖለቲካዊ የሚነሱ ነገሮች ይመችኛል። ሀገራዊ ጉዳዮች ወይ የሚተላለፍ ነገሮች ናቸው የሚከታተላቸውም፣ ቅድም ያስቀምጥ የሚባል ማስቀምጠው እነሱን ነው። ስለዚህ ፖለቲካ ና፣ ፖለቲካ ነው። ፖለቲካ ና እንደዚህ የማህበረሰባዊ ጉዳይ፣ ስለ ማህበረሰቡ ጉዳይ የሚቀርቡ ማህበረሰቡ ቅሬታዎች፣ ምና ነው የምታነሳቸው ነገሮች፣ በእነዚያ ዙሪያ ላይ ያው የማህበረሰቡ አንድ አካል ስለሆንኩኝ ነው መሰለኝ፣ እንደዚህ ሆነ፣ በደምብ እከታተላለሁ። Oh, listen to the radio, the radio. ምንም እንኳን ወጣቶች የተለያዩ የማዳመጫ አማራጮችን ቢጠቀሙም ከትውልድ ትውልድ ተላልፎ አሁንም ሬዲዮ ተሰሚነቱ እጅግ ከፍተኛ ነው። ትናንት ሐሙስ በዓለም አቀፍ ደረጃ ተከብሮ የዋለው የሬዲዮ ቀንን ምክንያት በማድረግ የወጣቱን ሬዲዮ የማድመጥ ፍላጎት ያጠያየቀው የዛሬው የወጣቶች ዓለም ዘገባችን የእስካሁኑ ነበር። ልደት አበበኔ ጤና ይስጥልኝ።